ኢትዮጵያውያን እጅግ የተሳሰረ ቤተሰባዊ ሕይወት አላቸው። ወላጆች ልጆቻቸውን ሲያሳድጉ ጧሪ ቀባሪ እንዲያገኙ በማሰብ ወገን በመኖሩ በመደሰት ነው። ይሁንና ከጊዜ በኋላ ሰዎች በዘመናዊ ሕይወት ውስጥ የቀናቸውን ረዣዥም ሰዓታት በስራ በትምህርትና በርቀት ማሳለፍ ሲኖርባቸው እንደ ድሮ ከጎረቤት ጋር መቀራረብ ቀርቶ ሁሉም ቤቱን ዘግቶ መዋል ሲጀምር አረጋውያንና ሕሙማንም መንከባከብ አስቸጋሪ የሆነ መምጣቱን ብዙዎች ይመሰክራሉ። ይህንን ችግር ለመቅረፍ የሕክምና ስርአቱንም ለማሻሻል እና የስራ እድልን ለመፍጠር ሲባል ግሬስ የህሙማን እና የአረጋውያን የእንክብካቤ ማዕከል ከአጋሯ ዶክተር ናትናኤል ሀይሉ ጋር በመሆን እንደ መሰረተች ዶክተር ጽዮን ሰለሞን ታስረዳለች። ግሬስ ነርሲንግ ሆም አላማው ከሆስፒታል መውጣት ያለባቸው ግን ደግሞ ቤት ውስጥ ሆነው ለመንከባከብ የሚያዳግቱ ታካሚዎች አሉና እነሱን ተቀብለን እኛ እንክብካቤ እንሰጣለን። ያው ቤት ውስጥ ሆኖ ደግሞ እነሱን ለመንከባከብ ብዙ ሰዎች ከስራም ወጥተው ሊሆን ይችላል። የራሳቸውን ፐርሰናል ላይፍም አቁሞ ሊሆን ይችላል። ግን ያ ነገር እንዳይፈጠር ያ ሰው ተሯሩጦ ስራውንም ሰርቶ የፐርሰናል ላይፉንም ቀጥሎ፣ ግን እኛ ደግሞ እንደ ቤትም አድርገን እንደ ሆስፒታልም አድርገን በሀያ አራት ሰዓት እንክብካቤ እንሰጣለን ማለት ነው። እና የሰዎችን ድካምና ሕክምናው እንዳለ ሆኖ ግን እንክብካቤውን መቀጠል ስላለበት ብዙ ሰው እየተሳቃየ በትንሽ ነገር ግን ማስተካከል የሚቻል ነው እና በዛ ምክንያት ነው ይህንን ያሰብነው። ዶክተር ጽዮን እሷና ባልደረቧ የቤት ለቤት እንክብካቤዎችን ከዚህ ቀደም ይሰጡ እንደነበረ ገልጻ ነገር ግን ኮቪድ አስራ ዘጠኝ ወረርሽኝ ደግሞ ወደዚህ ውሳኔ እንዳመራቸው ትገልጻለች ቤት ለቤት ሆም ቤዝድ የሚባለውን እንሰራ ነበረ ግን ይሄ ወደ ነርሲንግ ሆሙ ብለን ርጥ ያደረግነው ነው ምንድን ነው ሀኪም ነኝ እኔ እንደ ሀኪምነቴ ሄጄ ቤታቸው መዳኒት ሰጥቼ ሄ ደረግ ብዬ ስወጣ ፉሊ ደስተኛ አልሆንም እኔ ጋር ስላልሆን አይ ዶንት ኖ ምግብ ይውሰዱ አይውሰዱ አላቅ ሞር አውትካም የሚኖረው ኔጋሲ ሆኑ ነው። አበሻም ስንሆን ብዙ ሰው ቤት ውስጥ ገበና አለ እና ነርስም ስታስቀምጪ ወይ ሐኪምም ሲመጣ ሞር ደስ የሚል ኢንቫይሮንመንት ፈጥረሽ ያንን ሳይኮሎጂካሊም ኒትሪሽናሊም በደንብ ትሪት ማድረግ የምፈልገውና በጣም እንድንቆጥ ያደረገን ኮቪድ ነው። ግሬሴ ህሙማን ማዕከል ስራ ከጀመረ ሶስት ወራትን ቢያስቆጥርም በአሁኑ ሰዓት ለስድስት ህሙማን ድጋፍ እያደረገ እንደሚገኝ ዶክተር ጽዮን ትናገራለች። ከዚህ በተጨማሪም አረጋውያንና እንክብካቤ የሚያስፈልጋቸው ህሙማን ሐኪም ቤት ውስጥ ያሉ ሳይመስላቸው በሐኪሞች እና በጤና ባለሙያዎች እየተደገፉ ስለሚያገኟቸው ግልጋሎቶችም እንዲህ ታስረዳለች። አረጋቢዋን እንቀበላለን። የሚወስዱት መድኃኒቶች ካሉ ሁሉንም እናይና እሱን እናደርጋለን። ከሱ በተረፈ ደግሞ ሻዋር መውሰድ አለ ሰጣቸው ኬሮች አሉ ጸጉራቸውን ጥፍራቸውን፣ እነዚህም እነሱ ላይ ያለውን ነገር ንጽህናቸው በተጠበቀ እነዛን እናደርጋለን። ከዛ በተረፈ ደግሞ ከቁርስ በኋላ ቡና ጨዋታ አለ። ከሱ በኋላም ዳንቴል ይሄ ኪሮች ይሰፋሉ በነርሶች መሀል የሚወዱት ነገር አለ። አሁን ሂስትሪ የሚወዳለ ፖለቲካው የሚወዱ አሉ። ስለ ሃይማኖት የሚወዱ አሉ። ነርሶቹ አጠገባቸው ሆኖ ያወራሉ፣ ይጫወታሉ። እንደ ናፕ ታይም አላቸው። ዋንስ ፐር ዊክ ደግሞ በገና ፕሮግራም አለ። ታካሚዎችን ወይም አረጋቢያኖችን እኛ ጋር አስገብተው ያላቸውን ለውጦች ሲያዩ በቪዚቲንግ ታይም ስላላቸው እየመጡ ስለሚያዩ በእነሱ ደስታ ሞር እንዲሁም ለሰዎች እየተናገሩ የእነሱን ለሌላ ሰዎች መናገር ለእኛ እንደ አድቨርታይዝመንት ራሱ ሆኖልናል እና ወይዘሮ ሀና ተስፋ ሚካኤል በዚህ ማዕከል ውስጥ እናታቸውን በማስገባት ጥሩ አገልግሎት እንዳገኙ ይናገራሉ። በቤት ውስጥ ያው ማድረግ የምንችለው ነገር ሲመጣ ሮጠን አንጠልጥለን ወደ ሆስፒታል መውሰድ ነው። ከዛ ደግሞ ሆስፒታል ውስጥ ማስታመምም አይቻልም። ግዴታ አንድ ሰው መኖር አለበት። ያ ደግሞ ሌላ ጫና ይፈጥራል እና ምንድነው ነርሲንግ ሆሙን ሄችሳይ ያየሁት ነገር አንደኛው ጥቅም ምንድነው ነው እዛ ሆስፒታል አይነት ነገር ሳይሆን ተቋም ነገር ነው እና እዛ ተቋሙ ምንድነው ቤተሰባዊ ነገር ነው የሚሆነው። ትልልቅ ሰዎች ናቸው ያሉት ወይም እርዳታ ሌላ የተለየ እርዳታ የሚፈልጉ ሰዎች ነው ያሉት እና አብሮ መቀመጣቸው አብሮ መጫወታቸው እኛ የማንሰጣቸውን ነገሮች እዛ አካባቢ ያገኛሉና ያ ደግሞ አንደኛ ያው እኛም እየሄድን በቻልን ሰዓት መጎብኘት እንችላለን ግን በሕክምና ከሚሰጠው ቴራፒ የበበለጠ ቤተሰባዊ ነገር ይኖረዋል። አብረው ሲጫወቱ፣ ቡና ሲጠጡ ብዙ ነገር አለ እና ቦታውም አካባቢውም ለዚህ በጣም እንትን ያለ ነው እና በጣም ቆንጆ ነበር የተገኘው ለውጥ። ሌላው በዚህ ማዕከል ውስጥ የቅርብ ቤተሰብ አስገብተው ለውጥ ማግኘታቸውን የሚናገሩት ደግሞ ዶክተር አታክልቲ በራኪ ናቸው። በአጋጣሚ የግሬስን ሴንተር ሰው ነው የጠቆመንና ወዲያውኑ ስልክ ሰጠን ሄደን አየ ነው እና ከልጆቹም ጋር ዲስከስ አረግን። ሐኪሞች ናቸው ሁለት ሐኪሞች አገኘን እና ከንበርተብል ነበረን። ለምንድን ነው እንደዛ የሆነ ነው? አንደኛ ፕሮፌሽናል ሰዎች ናቸው የሚመሩት እና አንዳንድ ችግርን በሚኖርበት ጊዜ ከአቅም በላይ የሆነ ነገር ቢኖር ወይ ሌሎች ኢንቨስቲጌሽኖች ቢያስፈልጉም ሊንክ አላቸው። ሲኒየር ሐኪሞች መጥተው ኮንሰልት ተደርገው ተኛው የሚያዩበት ደግሞ አማራጭም አላቸው። በጣም ትሁት ናቸው። ቱም ቨሪ ኳይት እና ፍሬንድ ነው ከኔቸር ጋር ጣን ኮኔክት ያደርጋል መስኮቶች ጋር ምናልበት ግቢም መንደር ውስጥ ነው ያለው። መንደር ውስጥ ያለ ቤት ነው እና የሆስፒታል የሚመስል ነገር የለውም። ሽታ፣ እንደዚህ ነገር የለውም። ግቢ ነው። በጣም ኳይት ነው። እንደገና ብቻ ያወጣው ፀሀይው ሞቅሯቸዋል። ሪሃብሊቲ ያደርጓቸዋል። ሊንቀሳቀሱ ያደርጓቸዋል። ና እነዛ እነዛ ነገሮች እንደ ፖዘቲቭ ነገር አያለው እንግዲህ እና በጣም ኮንፈርታብል ነበርን ወርሶ ሀፒ በሰጡን ግልጋሎት ግሬስ የህሙማንና አረጋውያን እንክብካቤ ማዕከል በአሁን ሰዓት ከሰባት በላይ ለሚሆኑ የጤና ባለሙያዎች የስራ እድልን መፍጠር ችሏል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው።